the voice of America. በኢትዮጵያ ግጭትና ድርቅ ያፈናቀላቸውን አንድ ሚሊዮን ለመመገብ የእርዳታ ጥሪ ቀርቧል። የተባበሩት መንግሥታት ድርጅት በኢትዮጵያ ግጭት ሽሽትና በድርቅ ምክንያት የተፈናቀሉ ከአንድ ሚሊዮን በላይ ሰዎችን ለመታደግ የ280 ሚሊዮን ዶላር አስቸኳይ እርዳታ ጠይቋል። ሊሳሽ ላይን ከጂኔቫ የዘገበችውን ሄኖክ ሰማግዜር ያቀርበዋል። የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻ በዛሬው ዕለት ይፋ ባደረገው መረጃ በኦሮሚያ እና በሶማሌ ክልል የድንበር አካባቢዎች የተፈናቀሉ ሰዎችን በፍጥነት ለመርዳት የሚያስችል አቅም መጠናከር አለበት ብሏል። ለዚህ የሚውል 280 ሚሊዮን ዶላርስ የረዴት ጥሪም ቀርቧል። የኦቻ ቃል አቀባይ የንስ ላርከ ለሁለት ተደጋጋሚ የምርት ወቅቶች የተከሰተው ድርቅ ከግጭት ጋር ተዳምሮ የተፈናቃዮችን ኑሮ በእጅጉ የከፋ አድርጓል ብለዋል። ሪስፖንስ መኒ ኦፍ ዞስ ሁ አር አፌክትድ አር ፓስትራሊስትስ አስቸኳይ የሆነ ምላሽ የሚያስፈልገው የሰብአዊ ሁኔታ ገጥሞናል፣ ያሉት የሚበዙት በችግሩ የተጠቁ ሰዎች አርብቶ አደሮች ናቸው። ከመኖሪያቸው የተፈናቀሉት ከብቶቻቸውን ይዘው ሲሆን የግጦሽ መሬት እጥረት ገጥሟቸዋል። በዚህ የተነሳም በአጭር ጊዜ የአስቸኳይ እርዳታና በመካከለኛና ረዥም ጊዜ ደግሞ የመልሶ ማቋቋም ስራ ይጠይቃል። በዚህ ዓመት መግቢያ ላይ የመንግስታቱ ድርጅት በኢትዮጵያ የአስቸኳይ ጊዜ እርዳታ ዕቅዱን ይፋ ሲያደርግ በድርቅ ለተጎዱ 8 ሚሊዮን ዜጎች የ1.6 ቢሊዮን ዶላርስ እርዳታ ያሻቸዋል ብሏል። ከዚህ የእርዳታ ጥሪ የተገኘው ግን 34 በመቶ የሚሆነው ብቻ ነው። በሶማሌና በኦሮሚያ ክልል የሚፈለገው እርዳታ አስቸኳይ የጤናና የምግብ እርዳታ እንደሆነ የኦቻው ቃል አቀባይ ተናግረው ትምህርት ቤቶች መክፈትና የማህበረሰብ ጤና ጥበቃ ጣቢያዎችንም ማቋቋም አስፈላጊ መሆኑን ጨምረዋል።